በአፋር ክልል ገዳማይቱ በተባለች ወረዳ በመስክ ስራ ላይ የነበሩ ሁለት የትምህርት ሚኒስቴር ሰራተኞች ባልታወቁ ሰዎች መገደላቸውን ሚኒስቴር መስሪያ ቤቱ አስታወቀ። በሌላ በኩል እነዚህ ሁለት የመስሪያ ቤቱ ባልደረቦች ከመገደላቸው አስቀድሞ ሰኞ እለት በርካታ የኢሳ ሶማሌዎች በአፋር ልዩ ኃይሎች ተገድለዋል ሲል የጎሳው ኡጋዛዊ ምክር ቤት አባላትና የሀገር ሽማግሌዎች ለቪኦኤ ገልጸዋል። በዛሬው እለትም የፌዴራል መከላከያ ሰራዊት ወደ ገዳ ማየቱ ወይም ገርበ ኢሴ ከተማ ገብቶ እርምጃ እየወሰደ ነው ብለዋል። አዲስ ቸኮል ዝርዝር አለው። የትምህርት ሚኒስቴር የህዝብ ግንኙነት ኃላፊ ወይዘሮ ሀረጓ ማሞ ለቪዮ እንደገለጹት ማንነታቸው ያልታወቁ ሰዎች የመስክ ስራ ላይ የነበሩ ሁለት ባልደረቦቻቸውን ገድለዋቸዋል ብለዋል። በጥይት ተመተውን የሞቱት ጉዳት አድራሾቹ እነማን እንደሆኑ አሁን በውል አልታወቀም። በስራ ላይ ያሉ ነው መሰለኝ። ለሱፐርቪዥን ስራ ሄደው ነው። በአፋር ክልል ገዳሜቱ የሚባል አካባቢ ትምህርት ቤት ውስጥ ባሉበት ነው የሞቱት ማለት ነው። ገዳዮቹ ላይ ክትትል እየተደረገ ነው ያለው ምናልባት በአጭር ጊዜ ውጤት የሚታወቅ ነው የሚሆነ። ማለት ማንነታቸው አልታወቀም በተባሉት አካላት የተገደሉት የአቶ ሙላት ጸጋይና አቶ አበባ ያልና አስከሬንም የትምህርት ሚኒስትሩ ዶክተር ጌታሁን መኩሪያ በተገኙበት ሽኝት እንደተደረገለት የትምህርት ሚኒስቴር የፌስቡክ ገጽ አስታውቋል። ከሁለቱ ሟቾች በተጨማሪ አቶ ደምስ ታመሬ የተባሉ የሚኒስትር መስሪያ ቤቱ ባልደረባም ቆስለው የሕክምና ክትትል እየተደረገላቸው መሆኑን የፌስቡክ ገጹ አስታውቋል። የአፋር ክልልም ሆነ የትምህርት ሚኒስተር የገዳዮች ማንነት እስካሁን እንዳልታወቀ ሲገልጹ፣ የእሳ ሶማሌ ሀገር ሽማግሌው አቶ ማህመድ ሙሴ ግን ሰኞ እለት በአፋር ልዩ ኃይል የተገደሉ የእሳ ሶማሊዎች ጋር ግንኙነት ሊኖረው እንደሚችል ይናገራሉ። ሁል ጊዜ የአፋር ልዩ ኃይል በተደራጀ መልኩ ጥቃት ይፈጸምበት ነበር። አሁን በመጨረሻ ላይ ሰኞ 26 ኦክቶበር 2020 ዓ ም ሌሊቱ ከሌሊቱ 11 ሰት አካባቢ ወረራ ይጀምራሉ። የአፋር ልዩ ኃይል ፖሊስ ከላዕለ በሚባለው በምዕራብ ገርበ ዒሳ አካባቢ እዛ ጦርነት ይጀመራል። ቀኑን ሙሉ ጦርነቱ ይካሄዳል። እዛ አካባቢ የሞተው ሰዎች 13 ናቸው። እንደገና ከዛ ለመወረድ ብሎ ደንላ ሄላይ አካባቢ ደግሞ አራት ሰው ነው የሞተው። እስከ 17 ሰው ነው እዛ የሞተው እንግዲህ ያን ያለ የሞቱ ሰዎችን ይሳው ለመቅበር እየተዘጋጀ ባለበት በሚቀጥለው ቀን ለመቅበር እየተዘጋጀ ባለበት ትላንትና ማለት ነው፣ እየተዘጋጀ ባለበት ማንነታቸው ከየት እንደተላኩ የማይታወቁ ግን ይዘው የመጡት መኪና የአፋር ታርጋ ያለው መኪና የያዙ ሰዎች ይመጣሉ። ሰዎቹ ሀዘን የተቀመጡበት ቦታ ትምህርት ቤቱ አካባቢ እና የተገደሉ ሰዎችን በመቅበር ላይ ያሉ ዝም ብለው ከመኪናው ወርደው ካሜራ እንቀርጻለናሉ ሰው እንግዲህ አስራ ሁለት ሰው እየቀበረ ነው። በዛ ሰዓት ምንድን ናቸው ለምዶ ምን ትነሱት ብሎ ተጠራጠረ። በዛ መሃል እንግዲህ አንዱ የተናደደ ዘመዶቹ የሞቱበት ሰዎቹ ካሜራ መቅረጹን ሳይቆም ሲቀር ጊዜ ይሞቱታል። ሁለቱ ይሞታል ሁለቱ ይሞቷል። አንደኛው ያመልጣል። መከላከያ ስራውት ይመጣና ሬሳዎቹ ይመስዷል። የአፋር ክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካሎታ ግን በአካባቢው የሚገኙ ህገወጥ ታጣቂዎች ግድያ ከትምህርት ሚኒስተር ሰራተኞች በፊትም ሲፈጸም እንደነበረ ነው የሚናገሩት። የሶማሊያ ሀገር ሽማግሌዎች 17 ሰላማዊ ኢሳ ሶማሌዎች ተገድለዋል ባሉበት ሰኞ ዕለት በዋሾዝ ተፈናቅለው መጠለያ ውስጥ የነበሩ ስምንት የአፋር ሴቶችና ሕጻናትም በእነኛ ያልታወቀ ታጣቂዎች ተገድለዋል ብለዋል የኮሚኒኬሽን ቢሮ ኃላፊው ስለዚህ በንጹሀን አርብቶ አደር ማህበረሰብ ላይ በተለይ ሴቶች ህጻናትና ሽማግሌዎች ላይ ነው ይሄን ድርጊት የፈጸሙት። ይሄ ብቻ አይደለም፣ ይሄ ድርጊት በዚሁ ብቻ አልቆምም። እንግዲህ ከዚህ በፊትም ልክ ከድሬዳዋ መጥተው ለክልሉ ድጋፋቸውን አበርክተው ሲመለሱ በነበሩ የድሬዳዋ ከተማ የጸጥታ ሀይሎች ልም እንደዚህ ተኩስ በመክፈት ገዳማዊቱ አካባቢ ማለት አንድ ጸጥታ አባል ህይወት ያለፈበት ና አንደኛውም ክፍኛ የተጓዳበት ሁኔታ እንደነበር ይታወሳል። ትናንት እንደዚሁ ከፌዴራል ትምህርት ሚኒስቴር ለሱፐርቪዥን ተልኮ የመጡ የፌዴራል የትምህርት ሚኒስቴር የስራ ባልደረቦች ና ትንኡ ላይም እንደዚሁ ጥይት በመክፈት ገዳማዊቱ ከተማ ውስጥ ህይወታቸው እንዳለፈ የፌዴራል ትምህርት ሚኒስትርም የሀዘን መግለጫውን ልከዋል። እንደዚህ አይነት ድርጊቶች ነው እንግዲህ በተደጋጋሚ እየተከሰተ ያለው ማለት ነው። አቶ አህመድ ካልዮታ ድርጊቱን የፈጸሙት የሀገሪቱን ወጪና ገቢ ንግድ ለማስተጓጎል ና ለውጡን ለመቀልበስ ያሰቡ የተደራጁ ኃይሎች ናቸው ይላሉ። ለችግሩ መፍትሄ ለመፈለግ ከፌዴራል መንግስትና ከሶማሌ ክልል መንግስት ጋር በመተባበር እርምጃዎች እየተወሰዱ ነው ቢሉም በዝርዝር ምን እርምጃ እየተወሰደ እንዳለ ግን ከመግለጽ ተቆጥበዋል። ይሁንና መስመሩ የሀገሪቱ ወጪና ገቢ ንግድ ዋነኛ መተላለፊያ በመሆኑ መስመሩን የፌዴራል መንግስት እንደሚጠብቀው ተናግረዋል። የትምህርት ሚኒስቴር ሰራተኞች ግድያን ተከትሎ በዛሬው ዕለት የመከላከያ ሰራዊት በገዳማዊት ወይም ገርቤስ ከተማ እርምጃ እየወሰደ መሆኑን የሳጎሳ ተጓዛዊ ምክር ቤት አባል አቶ አሶዌ ፋራ ለቪዮ አስታውቀዋል። በዛሬው ዕለትም በአካባቢው ነዋሪ በሆኑ የኢሳ ሶማሊዎች ላይ በርካታ ጥቃት እንደተፈጸመ ነው የሚናገሩት። ዛሬ ጠዋት ከላከያ ገርበ ሰው ወረረ። በዚህ ላይ የሞቱ ሰው አለ። ከተማ ውስጥ ቁጥሩ የማናውቀው ሰዎች ደግሞ አፍነው ከነ መሳሪያ ሁሉ ወሰዱት። ቁጥሯቸው የማናውቀው ሰዎች ደግሞ ሞቱ። የቀረቱት በእርግጎ የት እንዳለ አይታወቅም። ምን ያህል ሰው እንደሞተ መረጃ አላችሁ? ዛሬ ከዛሬ ድረስ ያህል ቁጥሩ ከአስር በላይ ናቸው ይባላል። በዛሬ ብቻ ከአስር በላይ ናቸው ይባላሉ። ሃያም ሆነ አስርም ሆነ ከዛም በታች ሆነ ማን ይቆጥራል? በትምህርት ሚኒስቴር ሰራተኞች ላይ ግድያ የፈጸሙትንም ሆነ ሌሎች ህገ ወጦችን ለይቶ ለማውጣት ከሀገር ሽማግሌዎች ና ከጎሶ ተወላጆች ጋር በመተባበር መስራት እየተቻለ የመከላከያ ሰራዊት በጅምላ እርምጃ መውሰዱ ትክክል አይደለም ብለዋል አቶ አሶወይ በጣም ከፍ ሰት ነው ገርባ የሚነበረው ምግብ እየተለቀመን ያለው ብራቸውም እየተለቀመን ያለው ሰረፋን ያለው ኢትዮጵያ መከላከያ እንደዚያ አያደርግም ያደርጋል ብለ እኛ አለመኑ ግን በመከላከያ ስም ሚጠቀም ሰዎች ናቸው እንደዚህ የሚያደርጉ ይሄን ነገር ለምን ይደረጋል አድርጊ ማለው ፌዴራል መንግስት አስቸኳይ እርምጃ እንዲወስድ እንፈልጋለን። የመከላከያ ሰራዊት እየወሰደ ስላለው እርምጃና ስለደረሰው ጉዳት መጠን ከመከላከያ ሰራዊት መረጃ ለማግኘት ያደረግነው ነው ሙከራ አልተሳካም። መረጃው እንዳገኘን ይዘን የምንቀርብ ይሆናል። በአፋር ክልል ስር በሚገኙ ሶማሌ የሚበዛባቸው ሶስቱ ቀበሌዎች ላይ በአፋርና ኢሳ መካከል በተደጋጋሚ ግጭት የሚከሰት ሲሆን የሶማሌ ክልል ሶስቱ ቀበሌዎች በህዝበ ውሳኔ ወደ ሶማሌ ክልል እንዲካለሉ ጠይቆ የነበረ ሲሆን የአፋር ክልል ግን በክልሉ እንደሚኖሩ ሌሎች ብሔር ብሔረሰቦች ሁሉ ሶማሌዎች ሶማሌዎችም መብታቸው ተከብሮ በአፋር ክልል ስር መቀጠል አለባቸው የሚል አቋም እንዳለው አቶ አመድ ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ